አቶ ሞገስ ከልክሌ የሆርን ኦፍ አፍሪካ ኢንሳይት ድረገጽ መስራችና ዋና አዘጋጅ፣ አቶ ዮሴፍ አንተነ የሆርን ኦፍ አፍሪካ ኢንሳይት መስራችና አባል። በቅድሚያ አቶ ሞገስ በ2021 ሆርን ኦፍ አፍሪካ ኢንሳይትን ለማቋቋም ያነሳሳችሁ ምንድንነው ዓላማና ግቦችስ ምንድናቸው ከሚለው ለምን አንነሳም? ሆርን ኦፍ አፍሪካ ኢንሳይት የተቋቋመበት ዋናው ምክንያት እንደሚታወቀው ኢትዮጵያ በሆነፍ አፍሪካ ዋና ወይም አንከር የምትባለው ሀገር ናት። ሆኖም ግን አብዛኛው ኢትዮጵያን የሚወክለው መረጃ በእንግሊዝኛ ጽሑፍ ተዘጋጅቶ ለውጭ ኦዲየንስ በተለይ በአውሮፓ፣ በአሜሪካ፣ በተለያዩ ሀገር ለሚኖረው ኦዲየንስ በእንግሊዝኛው ቋንቋ ቋ በደንብ ስለማይቀርብ ከዛም አልፎ ደግሞ የውጭ ዜጎችም ስለ ኢትዮጵያ ችግሮች በግልጽ በሆነ መንገድ የኢትዮጵያን ጥቅም በሚያስመክል መንገድ ቀርቦ ስላየነው ያንን ክፍተት ለመሙላት ነው ዋና ዓላማው። ይህንን ስናቋቁመው የተነሳንበት አምስት መሰረታዊ ነገሮች አሉ። እነሱም አንደኛው ኢትዮጵያ ውስጥ ያለው ወይም በጠቅላላ በሆርን ያለው ፋውንዴሽን የተባለው የፖለቲካ ምን ይመስላል፣ ይህንን ለመዳሰስ ነው። ሁለተኛው በኮንስሽን እና በጀስቲስ ሲስተም በኩል ምን አለ። ሶስተኛው የተለያዩ ፖሊሲዎችን በመቃኘት በኤዱኬሽን በኢኮኖሚ፣ በቴክኖሎጂ፣ በሰኪሪቲ እና በፎሬን ፖሊሲ በኩል ምን ፖሊሲ አለ ከሚል አራተኛ ደግሞ በሊደርሽፕ በገቨርናንስና በአካውንታብሊቲ በኩል አምስተኛ፣ ከታሪክ አንጻር የኢትዮጵያ ቦታ የት ይሆናል ከሚለው አንጻር ነው። አቶ ዮሴፍ አሁን አቶ መግስት ባነሷቸው ዘርፎች ላይ ነው የትኩረት አጀንዳ አቅጣጫችሁ ወይም አጀንዳዎችን መቅረጽ የምትሹት እና ወይም ግንዛቤ ለማስጨበጥ የምታደርጉት ጥረት። ከዚህ አኳያ የጽሁፍ አቅራቢዎች ሰዎች የጥራት ደረጃ በምን መልኩ ነው የምትለዩት? እስካሁንስ ምን አይነት የህትመት ውጤቶችን አንባቢያን ለማቅረብ በቅታችኋል? አመሰግናለሁ። ቅድም አቶ ሞገስ እንደገለጸው ዋናው የተነሳንበት ጉዳይ ኢትዮጵያዊነትን በተመለከተ የኢትዮጵያ ሁኔታ የሚያንጸባርቁ የጻፉ ነገሮች ካሉም በጣም የአንድን ወገን ብቻ የሚያንጸባርቁና በሱም ኢትዮጵያዊነትን የሚያንጸባርቁ ሆኖ በማግኘታችን በተለይ ከዚህ ከፌርሌት ጋር በነበረው ሁላችንም መረጃ ስንፈልግ የምናገኘው ሁሉ የተበረዘ እሱም ኢትዮጵያ በተከሳሽነት የሚያውቀው ኢትዮጵያዊነትን የሚኮንን ሁሉ ነው። ይሄ ነገር ለምን የማይጻፍ ነው? የተጻፈው ስለማይደርስ ነው? የተጻፈው ተደራጅቶ ስላልተቀመጠንም የሚል ሪሊ ተሰብስበን ውይይት አደረግ። በዚያ መንገድ ነው ወደዚህ ወደ ማቋቋም እና ጽፎች ወደ ማውጣት ነው። በተቻለ መጠን ጽፎ የምንፈልገው በመስኩ እውቀት ያላቸው ምርምር ጥናትና ምርምር ያካሄዱ የሆርኒ እና ውስጥ ያሉ ህዝቦችን አገሮችን ሁኔታ የሚያውቁ እንዲሆኑ የምንፈልገው እነሱን ለማሰብ ለማታወነ ጽፎት እያደረግን ያለ ነው። የህትመት ፖሊሲ ያለን ምናልባት አቶ ሮች ለንሱ ሲሆን በዚያ በህትመት ፖሊሲ የሚወጡትን የጽሁፎች ጥራት ደረጃ ለማስጠበቅ እየሞከርን ነው። በርካታ ፕሮሰሶችን ያልፋል። ቴክኒካል ኤዲቲንግ እናካሄዳለን ጽሁፎች ላይ። ከዚያም በኋላ በተለያየ ደረጃ ገምግመን አስተያየት ጣለን ላዘጋጅ ክፍል ያዘጋጀው ክፍል በእኛ ሀሳብ አካቶ የተስማማበት የሚጨምረው ጨምሮ አሻሽሎ ከሰጠን በኋላ ደረጃውን ጠብቋ ብለን ስናምን እናትመዋለን። እስካሁን ባለን ወደ አምስት ጽሁፎችን አውጥተናል፣ ስድስት ጽሁፎችን አውጥተናል። ሶስቱ በተለያዩ የዲሞክራሲ ጥያቄዎች የኢትዮጵያ ጉዳዮች ሲሆኑ፣ ሶስቱ ደግሞ በአባይ ግድብ ጋር የተያዙ ናቸው። በሁሉም ላይ የምታገኘው የኢትዮጵያን ጥቅም በሚያስጠብቅ መልኩ የኢትዮጵያን ኢትዮጵያዊነትንና ጉዳዮችን ከኢትዮጵያዊነት አንጻር በማየት የቀረቡ ናቸው። አቶ ሞገስ አሁን ዮሴፍ እንዳነሱት በእርግጥ ሕትመት ስራዎችም ተጀምረዋል። ምንም እንኳን በዚህ ዓመት የተጀመረም ቢሆን ትልልቅ ጉዳዮች ላይ እያተኮረ ነው። ኢትዮጵያን በተመለከተም እንደዚሁ ከጽሑፉ አቅራቢዎችም ውስጥ አንዱ አስተዋጽኦ አድራጊዎች ሁለታችሁም ናችሁ። ከዚህ በኋላስ በተለይ በአሁኑ ወቅት በአፍሪካ ቀንድ አካባቢ ዙሪያ ላይ በጣም አነጋጋሪ እና ትኩረት ያሻቸዋል ወይም በዛ አካባቢ ላይ ግንዛቤ የበልጥ ማስጨበጥ ያስፈልጋል የሚባሉ ጉዳዮች ምንድን ናቸው? በጥቅሉ በአፍሪካ ቀንድ በተለይ በኢትዮጵያ ጉዳይ አንድ ነገር ለመጨመሪያ ያህል ቅድም አቶ ዮሴፍ ያለው ላይ ሆነፍ አፍሪካ ሲቋቋም እንደ ነን ፕሮፊት ነው። ይህ ማለት ምንድን ነው? የተቋቋመው ዓላማው ለህዝብ መዘንገቢያ ስለሆነ ምንም አይነት ኮሜርሻል ነገር አይኖርበትም። ለአንባቢም በነፃ የሚቀርብ መሆኑንም በዚሁ ማስፈልጋለሁ። በጠየቅን ጥያቄ ላይ ኮርነፍ አፍሪካ በአሁኑ ሰዓት በጣም በከፍተኛ ደረጃ የለውጥ የሚታይበት ጊዜ ነው። ምናልባትም ባለፉት ሰላሳ ዓመታት ያልነበር ለውጥ ነው። ያም በተመለከተ ቅድም አቶ ዮሴፍ እንዳለው እስካሁን የተወሰኑ አርቲክሎች ተጽፈዋል። የመጀመሪያዎችን አርቲክሎች የራሳችን ጻፍናቸው። ዋና ምክንያቱ ሌሎች ሰዎች መነሻ እንዲሆኑ መንደርደሪያ እንደሆኑ ነው። አንደኛው አርቲክል ለምሳሌ የነጻፍኩትን መሰረ ባረግ ጀፈሪ ፊልትማን ኢትዮጵያ በመሄድበት ጊዜ የተዘረዘሩ ቶፒኮች ነበሩ። ለመናገር ያህል አንደኛው ስለ ትግራይ ጦርነት፣ ሁለተኛው ኢትዮጵያ ስላሉ በየቦታ ስላሉት ግጭቶች፣ ሶስተኛው ስለ ገርድ ነው። ከሆነም ግን እነዚህ ነገሮች ጠለቅ ብሎ አንሰሳያቸው በጣም ታክቲካል ናቸው። ስትራቴጂክ የሚባለው አይደሉም። ምክንያቱም ሎንግ ተርም ቫሪብል የላቸው የፊቸር አንድ ነገር ወደፊት አቅጣጫ የሚያስገኝ የለባቸውም። ይህም በተመለከተ ደግሞ እርሳቸው አቶ ጀፍሪ ከሜዳቸው ፊት ኢትዮጵያ የጻፉት ሪሰርች ነበረ። ኦክቶበር ላይ የወጣ ሲኒየር ስተዲ ግሩፕ አፍሪካን ሬልሲ የሚል ስትራቴጂ ተቀምጦ ነበረ። የስትራቴጂው መነሻ ያደረገው ሆርን ኦፍ አፍሪካ ውስጥ ሁለት አይነት ግሩፖች፣ ራይቨለሪ የሆኑ ግሩፖች፣ አንዱ በተርኪ እና በኳታር ግሩፕ ያለ ሁለተኛው ሳውዲ አረቢያ በግብፅ እና በዩኤ በኩል ያለ ግሩፖች ላይ የሚፈጥሩት ፉክክር ሌሎች አገሮች ላይ ከፍተኛ ተጽዕኖ ስለሚያመጣ ያንን በምን መንገድ እናስተካክለውን ከሚል አንጻር ነው። ሆኖም ግን ጦርነቱ ሲጀመር ይህን የነበረውን ነገር በስነ ስርዓቱ በብዛት ያዛባው እና ያንን ከኢትዮጵያ ጥቅም አንጻር ሞድ ስትራቴጂክ ሊታይ ኢትዮጵያ በናይል ተፈሳስ በኩል ከፍተኛ ውሃ ከኢትዮጵያ ስለሚመጣ የኢትዮጵያም ጥቅም እንደ ግድብ ብቻ ሳይሆን ከዛ በላይ ጥቅም እንታገኝበት እንዲደረግ የኢትዮጵያም ሶቨሬንቲ ራሱ ከዛ ማጸንታይ ከሚል አንጻር አንድ አርቲክል ጽፌ ነበረ እዛ ላይ እና ዋናው መንፈሱ ምንድን ነው? ለውጭ ሰው የተለየ ከኢትዮጵያ ሴንትር ያታየውን ኦፒኒን እንዲያሩ ከባረግ አንጻር ነው። አሁንም ቢሆን ሆኖፍ አፍሪካ በተለይ ኢትዮጵያ ኤርትራ ጠንክረው ያንን አካባቢ በስነስርዓቱ በደንብ እስኪው ድረስ ኢትዮጵያ አካባቢ ያለውን ነገር ስቲል ከፍተኛ ችግር ስለሚገጥመው በዚህ ሰዓት ብዙ ለውጦች ስለሚኖሩ ያን ለማስገንዘብ የተጻፈ እና በዚህ በኩልም ሙያላዊ ሰዎች ሁሉ እንዲያደርጉ ፕላትፎርም አዘጋጅተ ነው። በአቶ ዮሴፍም በኩል እንደዚሁ ቀረበ መጣጠፍ አለ። በተለይም ከዚያ በጠቅላይ ሚኒስትር አብይ ተመረራውን የለውጥ ሂደት አያይዞ ያንንስ አስመልክቶ አሁን ኢትዮጵያን ገጥሞ ያሉት የሶስት ዓመቱ የለውጥ ሂደት ጊዜያት ወይም ሽግግር ጊዜያት የገጠሙት ተግዳሮቶች በተለይም አንዱ የሚሞክርባቸው ጉዳይ መልካም አስተዳደር እና አመራር ላይ ነው። እና ከዛ አኳያ በግል በጠቅላይ ሚኒስትሩ ደረጃ በጠቅላላው እንደገና በሀገር አቀፍ ደረጃስ ኢትዮጵያን ገጥመዋት ያሉ ተግዳሮቶች ምንድን ናቸው? የተመዘገቡ ስኬቶችስ እንደምን ይነሳሉ? በእርሷ እንደበት አቶ ዮሴፍ ልክ ነው። ካፋውን አሁን በፊግ ላይ ነው የምንገኘው። እንደምታስታውሰው ከዚህ ቀደም ኢትዮጵያ ፍሎች ሽግግሮችን ካሄዳለች ያልተሳኩ ሽግግሮች ናቸው። ከንጉሱ ከተወገዱ በኋላ የወታደራዊ መንግስት ሽግግር ለማድረግ ሞክረዋል። እንደምታስታውሰው ያለምንም ደም በሚል ነው የተነሳው፣ ግን የፈሰሰው እንደምናውቃለን፣ የታሰበውና የተገኘው ነገርም ፍጹም ከተጠበቀው የኢትዮጵያ ሕዝብ ከጠበቀው ውጭ ነበረ። ኢህአዴግ ጊዜም በተመሳሳይ ቃል የተገባው ለኢትዮጵያ ሕዝብ ና ጨረሻ ላይ ሆኖ ያየነው የማይገናኙ መሆናቸው ሽግግሩ ግቡን ሳይመታ ዲሞክራሲ፣ ልማት የሚባለው ነገር ኢትዮጵያን ዘንድ ደናፈቀው ነው የቀረው እና የኢትዮጵያ ህዝብ ያንን የዲሞክራሲና የልማት ጥያቄ ይዞ ጎዳና ወጥቶ ያንን በመንተራስ ሆኖ ያለው የትግግር መንግስት ነው። ማለት ይህ የትግግር መንግስት ስልጣኑን ይዞ ትግግሩን እያካሄደ ነው እና በእኛ እምነት ሊሳካላቸው እና ኢትዮጵያ ሌላ ትግግር ከንግዲህ እንዳታይ የዲሞክራሲ የልማት መስሎት ተጥሎ በዚህ የሽግግር ጊዜ ህዝቡ የሚፈልገው ልማትና ዲሞክራሲ እዚያ መስመር ውስጥ እንዲያስገቡት ይመኛል። ስለዚህ ይህን የሶስት ዓመት እስካሁን ያለው ጊዜ ምን ይመስላል የሚለውን ለማወቅ ሞክሬያለሁ በዚህ ጽሑፌ። ማስታወስ ያለሁ የዚህ የሽግግር መንግስት የራሱ ሰነድ የለውም፣ ያቀረበልን አውት ላይን የለውም። ምን ማድረግ እንደሚፈልጉ የት መድረስ እንደሚፈልጉ በዚህ ውስጥ አልነበሩንም። ያ በመሆኑ ያንን ለመገንዘብ አልችልም። ስለዚህ ዞር አድርጌ ነው ማየት የሞከርኩት። አንደኛ የኢትዮጵያ ህዝብ ጥያቄዎች ምንድናቸው? ምን እንዲሆንለት ነው የሚፈልገው? ሁለተኛ አንድ የሽግግር መንግስት በሚኒመም በአነስተኛ ደረጃ ምን ማካሄድ ማድረግ አለበት? ምን ይጠበቅበታል? በዓለም አቀፍ ደረጃ ካለ ተሞክሮ አውጥታል። ከዚህ ሽግግር መንግስት ምን ይጠበቃል የሚለውን በዚህ መንገድ ለማየት የሞከርኩት ነው። የኢትዮጵያ ሕዝብ ጥያቄዎች ታስበው አሉ። ሀገሩ በሰላም መኖር ይፈልጋል። በሀገሩ ላይ መገልጸግ፣ ማደግ፣ ልጅ ወልዶ ማሳደግ ይፈልጋል። ሰላሙን ይፈልጋል ማለት ነው። አገሩ ስትወረር አገር የተወረረች ብሎ እንደሚዘምትና እንደሚከላከልላት እንደሚሞትላት፣ ሲኖርም ደግሞ ተዘዋቆ ሊኖርባት ይፈልጋል። ሰላም በሁሉም ቦታ ሄዶ ሰልቶ የመኖር መሪት እንዲከበር ይፈልጋል። ኢትዮጵያ የተለያዩ ብሔሮች ሀገር እንደመሆኗ መጠን ሁሉም ባህሉ፣ ቋንቋ፣ ወጉ ተከብሮ ራሱን በራሱ አስተዳድሮ እኩል በሀገሩ ጉዳይ ኢንቮልቭድ ሆኖ ማየት ይፈልጋል። እነዚህ እነዚህ ናቸው ኢትዮጵያ ህዝብ የሚፈልጋቸው ጥያቄዎች። ከዚህ አንፃር ኢህአዴግ በነበረበት ጊዜ የነበረውን ታስታውሳለ። አብዛኛው ኢትዮጵያዊነት አልነበረም የሚሰበከው። የሚሰበከው ልዩነት ለተጨቆኑ መብቶች ስፋት ነው ሲጠበቅ የነበረው ለሰላሳ ዓመት። ነገር ግን የህዝቡን አመት ተከትሎ ስራዊ ወይም ሲም ለምፋ የሚባለው ወደ መግዛት በመጣበት ጊዜ ኢትዮጵያዊነት የሚለው ቃል ሲመጣ በጣም በሰፊው ነው ኢትዮጵያ እየተቀበለው ሪድ ያው ሁሉ የተነገረውን ነገር ስለሆነ እነዚህ ሰዎች ከአጽናፍ እስከ አጽናፍ በሚባል መ ድጋፍ የሰጣቸው። ይህ ምን ያህል ህዝቡ የኢትዮጵያዊነት ስሜቱን እንዲጠበቅ የኢትዮጵያ ሀገሩ ሁን እንድትቀጥል እንደሚፈልግ ያሳየ ይመስለኛል። በሚል ይህንን በመያዝ በዚህ ጊዜ ምንድነው ነው እንዲደረግ የሚፈልገው ህዝቡ የሚለውን ለመገምገም ሞክሪያል ነው አንደኛ የሚፈልገው በህግና በህግ ብቻ እንዲገዛ፣ ሰላምና ደህንነቱ እንዲረጋገጥ ይፈልጋል። ህገ የበላይነት ኑሮ ሰላሙ ተጠብቆ መኖር ይፈልጋል። ያ ይሄ ውስጥ በማንኛውም የሽግግር መንግስት የምታገኘው የመንግስት ተግባር በምን ጊዜ የመንግስት ተግባር ነው። በሽግግር ጊዜ ደግሞ በተለይ ለመንግስታት ኃላፊነት ውስጥ አንዱ የህዝቡን ሰላምና ደህንነት ማስጠበቅ ነው። በዚህ ዙሪያ በጣም ያልተጠበቁ ነገሮች ታይተዋል። እንደምታስታውሰው በሚሊዮኖች ተፈናቅለዋል። በተለይ ዘርን ያተኮሩ ጥቃቶች ተፈጽመዋል፣ ግድያዎች ተፈጽመዋል። ሊቆጣጠራቸው ሲገባ ያሰባ ነገረው በዚህ መንገድ እንዳለ አይጠሉ። ሁለተኛው ደግሞ ብዙ የሚጠብቀውን ልማትና ዲሞክራሲያዊ ስርዓት ለማምጣት የሚያስችል መንግስት እንዲቋቋም መደላድል መፍጠር ነው። ያንን በዚህ በሶስት ዓመት ተራብዬ ሽግ መንግስት ያመጣል የሚል እምነት ሚጠው ግን ለዚያ የሚሆን መደላድሉን አጠቃላይ ስራ ወደዚያ የሚያስገባ ነገር ዘረጋል ተብሎ ይጠበቃል። ይህ ማለት ምርጫ ተካሄዶ መንግስት የሚመረጥበት ፖሊሲዎቻቸው የሚወዳደሩበት፣ ህዝቡ የሚመርጥበት የሚፈልገውን ስራ ያመጣል ነው። ከዚህም አኳያ የተሰሩ በጣም በርካታ ስራዎች ተሰርተዋል። ምርጫ ቦርድ ከማስተካከል ፖለቲካ ፓርቲዎች ነፃ ሆነው ሰማ ራሳቸው ተወዳድረው ሀሳባቸውን ቲቶ ለምርጫ እንዲቀርቡ በማድረግ በጣም በርካታ ስራዎች ተሰርተዋል። ይሄ ምርጫ በተሳካ ሁኔታ ይከናወናል የሚል እምነት አለን። በምርጫውም ውጤት አጥብቆ የኢትዮጵያ ህዝብ የተመረጠውን መንግስት ተቀብሎ ይሄዳል የሚል እምነት አለ። የዶክተር አብይን የሽግግር መንግስት በምናይበት ጊዜ በዚህ ሂደት ውስጥ ያከናወናቸው በርካታ ነገሮች አሉ። ምስል በመጀመሪያው ወቅት የሰራቸው የታሰሩ የመናገር የመጽሐፍ ነፃነት እንዲከበር ማድረጉ፣ ኢኮኖሚው በጣም ተተብትቦ አንዱን ስርዓት ብቻ እንዲያገለግል ተደርጎ የተሰራ ኢኮኖሚ ነበረ። ያንን ፈታቶና የተቆለፈው ነገር ሁሉ ፈቅቶ የሚንቀሳቀስ ለማድረግ ብዙ ስራዎችን ሰርተዋል። የገዢውን ፓርቲም ሁሉን አካታች በሆነ መንገድ ሪፎርም ለማድረግ ሞክረዋል። ከሁሉም በላይ በሶማሌና በትግራይ ክልሎች ሰማው የአገር ክህደት ተግባር ተፈጽሞ ነበር። ያንን ተቆጣጥረዋል። ያንን መልሶ የኢትዮጵያን የግዛት አንድነት አስከብረዋል። እና በዚህ አይነት ሂደት ውስጥ በርካታ ተግባሮችን አከናውነዋል። ነገር ግን ከሚጠበቀው በሽግግር ጊዜ ደግሞ ምንመዝናቸው ምን ጊዜ በሽግግር ጊዜ እንዲያሳብኩልን የምንፈልጋቸው ነገሮች ይላሉ ሁሉም ይጠበቃቸዋሉ። ቅድም ያልኩት ሰላምና ደህንነትን አስጠብቀው እንደ መንግስት መሄድ አለባቸው። እንደገና ወደ ዲሞክራሲያዊ ስርዓት ለማድረግ የሚያመጣ መንግስት የሚያሸጋግራቸውን መደራ መፍጠር አለባቸው እና በእነዚህ ትንሽ የታዩ ችግሮች አሉ። እነዚ ችግሮች ጽሁፉ ላይ በዝርዝር ስለዘረዝርኩት እዚህ መድገም አልፈልግም። እዛ ላይ በዝርዝር ለማሳየት ከዚያም ለመውጣት ደግሞ ምን ማድረግ እንዳለብን ለማመላከት ተሞክሯል። ዋናው ነገር ምንድነው? እንደ ግብአት እንዲወስድ ነው የምፈልገው። የእኛም ፖሊሲ ችግር መንግስት ውስጥ ያሉ ሰዎችም ይህንን አይተው የሚያስተካክሉና አስተካክለው እንዲራመዱ፣ በአለም አቀፍ ደረጃ ደግሞ ለኢትዮጵያ ጥቅም የሚቆሙ የሚሰሩ ኃይሎች ካሉ መንግስታት ካሉ ኢትዮጵያ በዛ መንገድ ወደ ዲሞክራሲ ወደ ልማት ለመሄድ እየሞከረች ነው መንገድ እንዲያግዟቸው አቨለብ ለማድረግ ነው የሞፈር ነው ማለት ነው። ቶ ሞገስ ከልክሌ የሆርን ኦፍ አፍሪካ ኢንሳይት ድረገጽ መስራችና ዋና አዘጋጅ አቶ ዮሴፍ አንተነህ ሆርን ኦፍ አፍሪካ ኢንሳይት መስራችና አባል ስለ ቀለምልልሱ እናመሰግናለን። እኛም እናመሰግናለን ካሳሁን። እናመሰግናለን ካሳሁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።